ጋቢና ቪኦኤ ሰላም ሰላም! እንዴት አመሻችሁ? ተሳፈሩ፣ ገባበሉ። ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ። T.J. Batsy on the 1 and 2. One love, with you for you, I miss you. ሰላም ሰላም፣ ጠና ይስጥልኝ። የተከበራችሁ አድማጮቻችን ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ጋቢና ቪኦኤ ፕሮግራማችን ተጀምረዋል። ማስተናግዳችሁ ነኝ። አደገኛ ተጫዋች የኢሲኤፍኤን ቶርነመንት ወይም የኢሲኤፍኤን የኳስ ጨዋታ ቶሮንቶ በተደረገው አደገኛ ተጫዋች ተብሎ የተመረጠው እያሱ በቀለ ነበር ያስደመጥኳችሁ። ሌላም አለኝ። እኔ ደግሞ አኒበል ሀብራ በላለው ከኢትዮ ቴክሳን ማለት ነው ቴክሳስ ቱርናመንቱ ምርጥ ተጫዋች ምርጥ ተጫዋች ማለት ነው። ሌላኛው ደግሞ የኳስ ጨዋታ በተመሳሳይ ጊዜ ዲሲ ውስጥ ነበረ። ደግሞ በዚህኛው ደግሞ በዲሲ የኳስ ጨዋታ ደግሞ እንደዚሁ ምርጥ ተብሎ የተመረጠ ሀኒባል አብርሃም አብሮኛለ። ዛሬ ዜግነት ትቀይራለ ብለ ታስባለ። ለኢትዮጵያ ነው የምትጫወተው ወይስ ለአሜሪካን? እንትን አሁን ድልድሉን ብታገኝ ለአሜሪካ። እነሱን ጠይቂያቸው ነበር፣ እና ለኢትዮጵያ ነው ወይስ ለአሜሪካ ነው የምትጫወቱት? but what if it's a professional such as a teacher but then be a and then they do to be a teacher but then they don't pay you to be a teacher because they to do what you want to do so you have to disband but then you have to work a band and you know a group you know you group you playing for change but this song says uh, no matter who you are no matter where you go in your life at some point you're going to need somebody to stand by you የትም ብትሆኑ፣ የትም ብትሄዱ፣ የትም ብትገቡ በአንድ ወቅት ላይ አብሯቸው የሚቆም ሰው ያስፈልጋል ነበር ያለን። የአንዱ የፕሌይንግ ፎር ቼንጅ የሙዚቃ ቡድን አባል ነው። የእነሱ ሙዚቃዎች ነው እስከ መጨረሻ የምንሰማው። ስለ እነሱም ታሪክ እነግራችኋለሁ። በጣም ደስ የሚሉ ሙዚቃ ሙዚቀኞችና በጣም ደስ ደስ የሚል ሙዚቃ የሚጫወቱ ሙዚቀኞች ናቸው። እንግዲህ ማስተናገዳችሁ ዲጄ ፋትሱነኝ ፕሮግራማችን ጋቢና ቪኦኤ ነው ተጀምሯል። እንግዲህ በፕሌይንግ ፎር ቼንጅ ስታንድ ባይ ሚ ወይም ከአጠገቤ ቁም በሚለው ሙዚቃ ወይም ቁም ይጀምራሉ። ፕሮግራሜን አብራችሁ ቆዩ። በቪኦኤ አማሪክ ፌስቡክ ፔጅ ላይ ላይቭ ነን፣ እዛ ማስተያየቶቻችሁ መስጠት ትችላላችሁ። ስታንድ ባይ ሚ No matter where you go in life, you're gonna need somebody to stand by you, no matter how much money you. ስታን ባይ ሚ የቤኒ ኪንግ ኦሪጂናል ሙዚቃ ነበረ። ደግሞ አሁን እንደዚህ አሳምረው በጣም ደስ በሚል የሙዚቃ ጫወት የተጫወቱልን እንደዚህ ዛሬ አስተዋውቃቸዋለሁ ያልኳችሁ ፕሌን ፎር ቼንጅ የተሰኙ የሙዚቃ ባንድ ናቸው የሚሉ የሙዚቃ ግሩፕ ከተለያየ ቦታ የተሰባሰቡ ሙዚቀኞች ናቸው። እነዚህ ሙዚቀኞች እና ሙዚቃቸው ሰዎችን ለማነቃቃት ሰዎችን ለማገናኘት እና በዓለም ዙሪያ ሰላምን ለመፍጠር ነው ሙዚቃችንን የምንጫወተው ይላሉና፣ ብዙ ጊዜ የሚጫወቱት ከዚህ በፊት በተለያዩ ሙዚቀኞች የተዘሙ ሙዚቃዎችን መልሰው ነው እንደ አዲስ የሚጫወቷቸው፣ ወይም በአዲስ ቅንብርና በአዲስ የሙዚቃ ስታይል ነው የሚጫወቷቸውና ትናንት እንግዲህ በጣም አሳዛኝ ሁኔታ በፈረንሳይ ሀገር ኒስ ከተማ ተፈጥሯል። ከሰባ በላይ ሰዎች ሞተዋል እና ብዙዎች ቆስለዋል ለዚህ ለተፈጠረው ነገር ስ ከእነሱ ሙዚቃ ጋር አየዤ አንድ ሙዚቃ ልጋብዛችሁ። የማርቪንጌ ሙዚቃ ነው። ይህ ሙዚቃ ወትስ ጎይነውን ይሰኛል። እሱን ሙዚቃ ፕሌይንግ ፎር ቼንጅ ደግሞ እንደዚህ አድርገው ተጫውተውታል። ዲጄ ፋቱ ማስተናግዳችሁ የምታደምጡት ጋቢና ቪኦኤ ነው። ዛሬ አርብ ነው። የቀን ጠዴ ነው። ዘናፈታ ብላችሁ ሙዚቃ ብቻ አዳምጡ። Many of you crying. Brother, brother, brother. There's far too many of you dying. You know we've you. got to find a way. For only love can conquer hate. You know we've got to find a way to bring some love in here today. Oh, bigger lies and bigger sides don't punish me. የተከበራቸው አድማጮቼ እንግዲህ ዛሬ ሁለት እንግዶች አሉኝ። እንግዶቼ ራሳቸውን ያስተዋውቁና ከዛ እናወራለን። ያሱ በቀለ ባላለው ከኤሌ ስታር ነው የምጫወተው እና ሞዝ ሞዝቫልብል ፕሌየር ያሸነፍኩት እኔ። ሞዝቫልብል ፕሌየር ማለት ምን ማለት ነው በአማርኛ? የጌሙ ዋና ተጫዋች ምርጥ ተጫዋች ማለት ነው። የቱርናመንቱ ዋና ተጫዋች አደገኛ ተጫዋች ማለት ነው። አደገኛ እየተካበደ ይመስላል። እሺ ኦን ዘ አዘር ሳይድ ደግሞ ማን ያለው? በሌላው በኩል እኔ ደግሞ አኒ ወላ ሀብራ በላለው ከኢትዮ ቴክሳን ማለት ነው። ቴክሳስ ቱርናመንቱ ምርጥ ተጫዋች ምርጥ ተጫዋች ማለት ነው። እንግዲህ ማለት ለአድማጮች ግልጽ ለማድረግ ሁለት የእግር ኳስ ጨዋታዎች ነበሩ። አንዱ ዲሲ ነው፣ አንዱ ቶሮንቶ ነው እና በዛ በሁለቱ ጨዋታዎች ላይ እንግዲህ ምርጥ ተጫዋች ተብለው የተሸለሙት ማለት ነው። የእነሱ ቡድንም አሸንፏል። ዋንጫውን የወሰደው የእነሱ ቡድን ነው። እነሱ ደግሞ ከቡድን ውስጥ ደግሞ ምርጥ ተጫዋች ተብለው ወይም ኤምቪፒ ይባላል ሞስት ቫሉብል ፕሌየር ውድ የሆነ በጣም ምርጥ የሆኑ ተጫዋቾች ናቸው። ሁለቱን ይዤላቸው የቀረብኩት። ከያሱን ጀምርና፣ እስቲ ስለ ቲምህና ስለ ነበረው ጊዜ ንገረኝ። ቲማችን በጣም በጣም ጥሩ ነበረ። ደስ የሚለው ጌሙን በተጫወትን ቁጥር እየጠነከርን የመጣ ነው እና የመጨረሻው ጌም ላይ ስንደርስ፣ እንደውም በጣም ጥሩ ሆነን የቀረብ ነው ና አጀማመራችን በጣም ትንሽ ቀዝቅዘን ብንጀምርም ጌሙን እየተጫወት ነው ስንሄድ እየጠነከርን ነበር የመጣ ነው እና በጣም ቆንጆ ቲም ነበር ነበር ስንት ለስንት አሸነፋቸው የመጨረሻውን እና ከማጋ ነበር የመጨረሻው ውድድር የመጨረሻው ውድድር ከቨርጂኒያ ላይንዝ ነበረ እሺ በስድስት ለአንድ ነበር ያሸነፉ ስድስት ለአንድ ጎል አገባ አንተ አዎ ስንት ጎል አገባሁኝ አንድ ጎል በአጠቃላይ ጨዋታው ላይ ስንት ጨዋታ ተጫወተ ስንት ጎል አገባ አንተ እኔ አምስት ጨዋታ ተጫወቼ ሶስት ጎል አገባሁኝ አዎ በጣም ጥሩ ሀኒባልስ፣ እስቲ የመጨረሻው ጌም ከማጋ ነበረ። ንገረኝ እስቲ ሁኔታውን። እያሱ እንደነገረኝ የመጨረሻው ጌም ከአሪዞና ፎኒክስ ነበረ እና በዛ ጌም ላይ ሶስት ላይ እንዳሸነፍ ማለት ነው። ያው ከሶስቱም የመጨረሻውን ጎል ያገባሁት እኔ ማለት ነው፣ ሶስተኛውን ጎል በጌሙ ላይ በአጠቃላይ ስንት ጎል አገባህ አንተ? ሶስት ጨዋታ ተጫውተን አንዱ ያገባሁት። ማሸነፍ ማለት ምን ማለት ነው? ምን አይነት ስሜት ይፈጥርብሃል ስታሸነፍ? ማለት ማሸነፍ ስሜቱ ምን አይነት ነው? ማሸነፍ በአንድ ነገር በዛ በምታሸንፈው ነገር ላይ ሳይሆን በአጠቃላይ የሆነ ነገርን ስታረግ ይበልጥ ፑሽ ያደርጋል ለዛ ነገር ለምታረገው ነገር ወደፊት ለምትሰራው ወደፊት ለምታስበው ነገር ማለት ነው። አዎ ሀኒባልስ፣ ማሸነፍ ለአንተ ምን አይነት ትርጉም አለው? ማሸነፍ ማለት ማንኛውም ቻሌንጅ ላይ እኔ በቃ አልሸነፍም እኔ ይህንን እወጣለሁ ብለህ በቃ የበላይነትን ማሳየት ማለት ነው። አንተ የአንድን ነገር መወጣት እንደምችል አሳይ በብቃትም ሆነ በሁሉም ነገርን ማሳየት ማለት ነው። እንግዲህ ያደመጣቸኋቸው ሀኒባልና እያሱን ነበረ። ተመልሰን ደግሞ እንመጣለን። የምን ነው ሀኒባል የመረጠው ሙዚቃ አለ ሀኒባል የምትወደው ሙዚቃ ለአድማጮች የምጋብዝልን ብዬ የሚኪያስ ቸርነትን አትጨናነቅ መርጧል። ወደ እናንተ አደርሳለሁኝ የታል? ታዲያ እንዴት ነው? አትጨናነቅና ያደመጣችሁት ያደመጻችሁት ሚኪያስ ቸርነት በሃኒባል አብርሃ የተመረጠላችሁ ሙዚቃ ነው። ዲጄ ፋያት ነኝ። የምታደምቱት የምታደምጡት ጋቢና ቪኦኤን ዛሬ የአርቡን ጋቢና ሙዚቃ ነው። ዛሬ የማስተዋውቃችሁ ባንድ ወይም ሙዚቃ ግሩፕ And playing for Change in I want to thank you all for your music, your thoughts, your love, your People every day, you but I'm I rest development, musicano. One normal, it's not necessarily one that I'm not able to Sometimes I'm right and I can be wrong My own beliefs are in my songs Butcher, the baker, the drummer, and then makes no difference what group I'm in. Well, sometimes I'm right, and I can be wrong. My own beliefs are in my song. The butcher, the banker. Hey, playing for change. Introduce yourself. Hey, everybody. This is Jay Lee's here with the famous DJ Fatsu. Jay Lee's where are you from? i'm puerto rican, so, puerto rican uh, so what do you feel about music i love music i don't think i think that if the world had no music it'd be very boring i'm but i'm no so what are you doing here in the voice of america what do i do uh, everything tv radio um, produce co host so what's your message to the Ethiopian people, airtime people all over the world in Ethiopian and Ethiopian industry? The best message ever. Yes. Stay happy. Keep loving. But እና ተዋደዱ ነው የምትለው ቴንክ ዩ ፎር ካሚንግ ጀሊስ ኦፍ ኮርስ የስ የስ እንቀጥላለን እስቲ ልጆቹን ቅድም ያናገርኳቸውን ምርጥ ተጫዋቾች ደግሞ እና ድምጻቸው እንደ እንደገና በህይወት ላይ ካሁን በኋላ አሸነ- ማሸነፍ አለብኝ ብላችሁ የምትሉት ነገር አለ ፋሚሊ ምናምን ጥሩ ጥሩ ቦታ ሲይዝ እሱን እንደማሸነፍ መጀመሪያ የምታየው ነገር እሱ ነው ሁለተኛ ነገር ደግሞ ያው እኔ አሁንም ኳስ እየሞከርኩ ያለው ሰው ነኝ ወደ ወደ ውጭ ምናምን ለመሄድ አሁን ፕሮሰስ ላይ ያለው ሰው ነኝ እና እሱን እሱን ጨርሼ በእሱ ነገር ደግሞ ግን መምታቴ እንደ አንድ ማሸነፍ ላይ ይችላለሁ። ሁለተኛ ሶስተኛ ደግሞ ያው የራሴ የሆነ ላይፍ ደግሞ ከፋሚሊ ሌላ ጀምሬ መቀጠሉን እና የእኔ ላይፍ ጠጣኝነት እንዲኖረው ማድረጌ ከራሴ ፋሚሊ ጋር እንደ ሶስተኛ ማሸነፍ ላይ ይችላለ። በጣም አሪፍ አኒባልስ። ያው እኔ ደግሞ እሱ እንዳለው መጀመሪያ ከፋሚሊ ነው የሚጀመረው እና የፋሚሊን ኑሮ ቀየረ እኔንም በቃ በማንኛውም የሚመጣ የሚገጥመኝ ቻለኝ ከወጥቼ በቃ እኔንም ቀይሬ ሀገርም ማስጠራት ስሜን አስጠርቼ የሀገሬንም ማስጠራት ማለት ነው። እሺ። እና እሱ እንዳለው ማለት ነው። በኳስ ጨዋታ የመቀጠል ሀሳብ አላችሁ ወደፊት? አዎ፣ በጣም እኔ አሁን ወደ ሳውዝ አሜሪካ ለመሄድ ፕሮሴስ ላይ ነኝ ያለሁት ቲም እየፈለግኩኝ እና በቅርቡ አንድ ከሁለት ሳምንት ወይ ከአንድ ሳምንት ከምናምን በኋላ አውቃለሁ። እኔ ኢትዮጵያ ወጣት ወጣት በራይ ቡድንና መድን ተጫዎችን የመጣሁት ከዚህ ይቺ ኦኬ። እና እሱ በጣም ረድቶኛል አሁን ደግሞ እዚህ፣ ስለዚህ ወደፊት በኳሱ መቀጠል ነው የምፈልገው። ነው የምትለኝ ሀኒባልስ ያው እኔም ወደፊትም እንደዛው ማለት ነው። እስቲ ከእያሱ ሊጀምርና የምታስተላልፈው መልእክት ኳስ ተጫዋች መሆን ከድሮም ቀድመህ ብታየው ኢትዮጵያ ውስጥ ብዙ ኳስ ተጫዋቾች እራሳቸውን ችለው ወይ ኳስ ከተጫወቱ በኋላ ወድቀው ምናምን ታገኛለህ። ኳስ ተጫዋች ለሀገር ብዙ ነገር የሰሩ ሰዎች እውነት ነው። እና ቤተሰብ እሱን ሲያይ የእኔም ልጅ እንደዛ ይሆናል ብለው ነው የሚገምስው የሚያስበው። እና በጣም ወደ ወደ መጥፎ መንገዱ የሚታይ ነገር ሆኖ ይታያል። ኢትዮጵያ ውስጥ ኳስ ተጫዋች መሆን ምንም ላታመጣ ምናምን ልትባል ትችላለ፣ ግን አንድ ሰው የሰው ልጅ ማየት ያለበት የምትወደውን ነገር መስራት በጣም በጣም ጥሩ ከሚባሉት ነገር አንዱ ነው። ህይወት ላይ ብዙ ሰው የማይፈልገውን ነገር ነው ዘላለሙ ሲሰራ የምታየው። ግን ልጆች ኳስ ተጫውተው በጣም የሚወዱትን ነገር ሲያደርጉ ከዛ በላይ ሊያደርጉ ይችላሉ። አሁን እነ ሳላዲን አሉ ከሀገር ወጥተው ግብጽ ድረስ ሄደው እየተጫወቱ ያሉ አይደል? ይህን ሀልም የሚደረስበት ቦታ መጥቷል አሁንና ትንሽ ከበድ ቢልም በዛ ሳይድ ግን ያው ስራህና ጥንካሬ ወስነዋለ ማለት ነው። ጠንክረ፣ ወደፊት ግፋ ነው የምትለው ሀኒባልስ። ኢትዮጵያ ውስጥ በኳስ ዓለም ላይ የሆነ አንድ ወላጅ ማለት ነው በኳስ ዓለም ለልጁ ልዩ ሲያይ እንትን በቃ ለልጁ ስለሚጨነቅ ነው መሰለኝ የሆነ ስሜት አለ። አሁን ልጄ እንዲህ ኳስ ከለመደ አንዴ ኳስ ከለመደ በቃ ትምህርቱን ያቆማል፣ ትምህርቱም አይከታተልም የሚል እንትን አለ እንደሚያዋጣት ነው የምትሄደው። በኳስ አንተ ጥሩ ደረጃ ላይ እደርሳለሁ ብለህ ከሄድክ ኳስን ጠንክረህ እየተጫወትክ እየተጫወጥክ ትምህርትንም በዛው በጎን ወገን እየሄድክ ማለት ነው። በኳስ ካልሰመረልህ በትምህርት በትምህርት ያው አንተ ፎከስ የምታደርገው አንተ በቃ ልብህን አሳምነህ እኔ እዚህ በዚህ በዚህ መንገድ ከሄድኩኝ እንዲህ ትልቅ ቦታ ደርሳለሁ ወይም በዚህ መንገድ ከሄድኩኝ በቃ አሸንፏለሁ ኔ እንትን አድርጓል ከግብ አደርሳለሁ ማለት ነው። እኔ የምለው በቃ አንድ አንድን ነገር ላይ በቃ ጠንክረን በቃ ይህንን ነገር ይህንን ነገር እኔ አሸንፈዋለሁ እዚህ ደረጃ መደርሳለሁ አለሁ ካል ማይደረሱበት መ ምንም ነገር የለም ማለት ነው። አድማጮች፣ ያደመጣችኋቸው እያሱ በቀለ ና ሀኒባል አብርሃ ነበሩ። በሁለቱም የዚህ አሜሪካን ሀገር በተደረጉት የኳስ ጨዋታዎች ላይ ምርጥ ተጫዋች ተብሎ የተመረጡትን ነበሩ። እንግዲህ ወደ መጨረሻው ሰዓት ላይ ደርሰናልና፣ እያሱ በቀለ በጣም ወዳት ጓደኛለች፣ ብሎኛል። ሜላ ትባላለች። ለእሱ ይንን ሙዚቃ መርጧል። እኛ መሰናበቻ አድርገነዋል። ብዙ አየው ሙዚቃ ነው፣ ሳላይሽ ይሰኛል። እንግዲህ ስላደመጣችሁን፣ ስለ ሰጣችሁን አስተያየት በሙሉ በጣም አርገን ነው የምናመሰግነው። ዲ ፋቱ ነበርኩት ሳስተናግዳቸው የነበርኩት ፕሮዲሰር ሞክቤል ያበሮ ኢንጂነሬ ደግሞ ማርክ ነበረ አጠገቤ ደግሞ የተወደደች ጀሊሳለች። እና አብረን ሁላችንም ደህና ሁኑ፣ መልካም ቅዳሜ እና ወደ እንላለን። ሳላይሽ ይቀጥላል።

gele değneğin sana yaş misana